ጤናና አካባቢ። ዛፍ ትከሉ ከፍቷል ዘመኑ ይሉናል። የዛሬ ፕሮግራማችን ታዳሚ የድሬዳዋ የአካባቢ ልማት ታጋይ በረሃውን ወደ ምድረገነት ለመቀየር እየታተሩ የሚገኙት አቶ በያን ተሰማ አብራችሁን በመቆየት ዝግጅቱን እንድትከታተሉ ምጋብዛችሁ ዝግጅቱን አጠናክሬ ማቅረብላችሁ ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ ያቺ ቀን ፈጣሪ መልሶ ያምጣት ይሏታል አቶ በያን ተሰማ ሐምሌ 29 1998 ዓ ም ከ300 በላይ ዜጎች በጎርፍ የበላች ቀን ያቺ ቀን አላህም መልሶ ያምጣት ያው የዘጠና ስምንት ጎርፍ ሰባት ቤተሰብ ነው ከኔ የወሰደው። ሁለት ወንድሞቼ ሚስቶቻቸውም ልጆቻቸውም ጎርፍ ወሰደ። ከሰባት ሰው አንድ ሰው ብቻ ነው አግኝተን የቀበር ነው። በመሀል ደግሞ ሁለት ልጆች ቀሩ ለአንድ ወንድሜ። እነሱን ሁለቱን ይዞ ዛፍ ላይ ወጣ። ዛፍ ላይ ወጦ አንዷል። ትንሿ ሱመያ የምትባለው ባባ እኔስ እያለችው ነው ይዘት ሄደው። ሁለቱ ግን ዳኑ። ዛሬ አንዱ ትምህርት ጨርሶ እንደውዚህ አየር መንገድ ነው የገባው። ዛፍ ጥቅም እንዳለው የዛኔ ነው አይምሮ ውስጥ የጫረው። ብዙ ዛፎች ቢኖሩ ብዙ ሰዎች መዳን ይችሉ ነበረ፣ የሚል ነገር አይምሮ ውስጥ ገባል። በተለምዶ ናምበር ዋን እየተባለ በሚጠራውና የቆሻሻ መጣያ የነበረው ጎርፍ መውረጃ ሸለቆ አሁን በተለያዩ አገር በቀልና የውጭ ዛፎች አስውበውታል። ይሄ ቦታ እኔ ግድቡ ሲገደብ የጎርፍ መከላከያ ሲገደብ፣ ይሄ ቦታ ያው ልሙጣሻው ነው ለምን እዚህ ጋር ይህ እናረገም ሂጅ ሄድኩኝ። በዚህ አጋጣሚ በዛ እሺ በሁለት ሺህ እኔም በዛሬው ቀን ሁለት ሺህ ዛፍ መትከል ይፈልጋል አልኩ እኔ ሁለት ሺህ በሁለት ሺህ ሁለት ሺህ መትከል፣ ይሄማ የተቀደሰ ነው አለና አንድ የግብርና ሰራተኛ ሁሴን አብዱራህማን የሚባል ሰው ምንም ነገር ሳያቅማማ በየ አይነቱ ሁለት ሺህ ህንጻ ፈልኝ ወዲያውኑ፣ ፈረስ በጋላ ወጣው፣ መኪና ፈለግኩ ጭኛ መጣው፣ ሁለት ሺህ ዋንም በዛች ቀን ተከልኩ። ምክንያቱም አሸዋ ነው። ዛቅ ዛቅ እያደረገን ልጆቼንም አንዳንድ ወዳጅም አስተባበሬ በአንድ ቀኑት ያቺ ቀኔ ሚሊኔሟ ወይም ሁለት ሺዋ በቅርስነት ለማስመዝገብ ፈልጌ ነው መጣል። ይህ ሀሳቡ ከዛ በኋላ በቃ፣ ምክንያቱም ያው ፈጣሪ መጀመሪያ ያውቀዋል ማለት ነው። ተከልኩ፣ ቀጠልኩ። ከዛ ከተከልኩኝ በኋላ እንግዲህ ያው ችግኞቹ መዳበስ ይፈልጋሉ፣ መጠበቅ ይፈልጋሉ፣ ውሃ ይፈልጋሉ። በቃ የቁም እስረኛ ሆንኩ። በቀን ውስጥ ቢያንስ አንዱ ችግኝ በቀን አንድ ጊዜ ውሃ ይፈልጋል በቃ በገንዘብም በሰራተኛም በአህያም ውሃም ሲጠፋም እያ ምንደምንም ፈጣሪ የፈጣሪ ገዛ ታክሎበት ቀጥልኩ። እንግዲህ በየጊዜው በየአመቱ እየጨመርኩ እየጨመር እየጨመር እየጨመርኩ በአሁኑ ሰዓት ወደ ሀያ አንድ ሺህ አካባቢ ቋሚ ዛፍ አለኝ። እዚህ ውስጥ ሌሎች ጊዜያዊ ነገሮች፣ ፓፓያዎች የሚጠቅሙ ነበሩ። እነሱ ዛፉ ሲደረጅ ደከማቸውና ወጡ። ከዛ በኋላ ቋሚ ዛፍ ላይ ተያያዝኩት። እዚህ ደግሞ ስቦላው ምን ማድረግ ጀመርኩ። አሁን ችግኞቹም እያፈላሁኝ ከሌላም እያመጣሁ ግብርናም ካለ የምፈልገው መስጀም ያው መንግስትም ያው እየተባበረኝ ሰጠ እያመጣሁ ለህብረተሰብ እያካፈልኩ ወደ ከራሴ እዚህ ሞልቼ አሁን መንደር ለመንደር ጀመርኩ። ችግኝ አሁን ራሱ ለህብረተሰብ ለማካፈል ያዘጋጀው ከአስር ሺህ በላይ ችግኞች አሉ። ችግኞች ሲባል ግን ለግቢ ማስዋበያ ቋሚ ዛፎች ጭምር ማለት ነው። ምክንያቱም አሁን አብዛኛው ኃይሌን ያል በቋሚ ዛፍ ላይ ነው። ረጅም ጊዜ መቆየት የሚችሉ ብዙ ለህብረተሰቡ መጥቀብ የሚችሉ እነሱ ላይ ነኝ ትኩረቴ። አቶ በያን ተሰማ የጎርፍ መውረጃውን በደን ከመሸፈን አልፈው ቤት ለቤት እየዞሩ ህዝቡ ዛፎችን እንዲተክል፣ እንዲንከባከብ ያስተምራሉ። በየቤቱ እየሄዱም ይተክላሉ። አሁን ብቺ ቋንቋ ነው ማጠኑ አሁን ሁሉ ሁሉ በየቋንቋው ዛፎችን ይሄ ዛፍ ጠቃሚ ነው ዛፍ ትከሉ እየሉ ዛፍ ትከሉ ከፍቷል ዘመኑ ሙከት አባ ዘመን ሀማቴ ጌድካቤ ወቅት ጋር ጥሯለም ሀቀካስ በየቋንቋው በወላይትኛም ዛፍ ለተወኪት እታወደ በወላይትኛ ነው። ሀቀ ካሴ በሀድይኛ ነው። በየቋንቋው ሰው በየሰፈሩ ባለበት ይሄን እያስተባበልኩ እየተከልኩ ነው። ያው አንዳንድ ሰው ስቆ፣ አብዛኛው ሰው ተደስቶ ይቀብለኛል። ከፍቷል ዘመኑ ዛፍ ትከሉ እንዴት ከፍቷል ሲሉኝ፣ በአሁኑ ሰዓት ሙቀት እየበዛ ነው፣ በዓለም የበረዶ ግግር እየተናደ ነው እና እኛም እንደ ዜጋ ዋጋ እንክፈል፣ ዛፍ ትከሉ፣ ዛፍ ህይወት ነው እያልኩ ነው ህብረተሰባችንን ማስገንዘብ የሚቀርም ቦታ አለ። ሰው ሲተክለው እንደ ልጁ አይቶ እንደ ክልል ግንዛቤ አማናት ጭምር ነው ያ ነገር እየሰጠው ያለው። የልማት አርበኛው አቶ በያን ተሰማ ተክሎችን እንደ ሰው ያናግሯቸዋል፣ ይመራመሩባቸዋል። ያው የምመራመርበት ነገር ምንድ ነው? ምስራው ስራ አለ ምንድ ነው? እዚህ ጋር እጠይቀዋለሁ ለምን ተፈጠርክ ብዬ። ያ ነገር ወቅጠዋለው። አንዳንዴም ያው ትንሽ አንድ ቀምሼ አስቀመጥ፣ አሞኛል ሰው በዝንጀሮ ነው በአይጥም መራመራል ነበር። በጣም አስቀምጠኝ አመመኝ። ከዛ ወልትኩትና አሁን ያው ለፎረፎር፣ ለቆረቆር፣ ለጭርት፣ ለኪንታሮት፣ ለስኳር በሽታ ደንግፊት ፍልቂ ትላይ ደግሞ እጽዋት ልጅጣለ አሁን ብሎ ምግብነት የሚውሉ አገኘው። ምሳሌ አሁን የምግብ ዘይት አገኘው ከእጽዋት የምግብ ዘይት አገኘው። ያን እያባዛሁት ነው። ወደፊት አላህ ካለ ጤና ዕድሜ ከሰጠን እገዘም ካገኘው ፕሮጀክት ቀርጬ ቦታ አንድ ወጥ ይፈልጋል። ያ ነገር ነው። ሌላው የበረሮ ማጥፊያ የትኋን ማጥፊያ ያገኙ እዚህ ውስጥ እሱም፣ በተለይ እየለየሁት ነው። መጀመሪያ በ አብሮ ነበሩ። አሁን የመለየ ስራ እየሰራ ሆነ። አንድ ነገር ጎጅብ ሊሆን ስለሚችል ትኋን ማጥፋት ሳይሆን ለሰው ልጅ ሊጎጅ ሊሆን ስለሚችል ህይወትም ስለሆነ ወደ አንድ እያርኩት ነው። ይህም ራሱ አሁን ባለሙያ ጋር እየተነጋገር ነው። አቶ በያን ተሰማ ከዲስትሮነት ተነስተው የቋጠሯትን ሀብታቸው ያን ደረቅና ቆሻሻማ ቦታ ለማልማት አውለውታል። ከፊት ለፊታቸው ግን አንድ ትልቅ ችግር ተደቅኖ ያሳስባቸዋል። መሰረታዊ ችግር ያልተፈታ ብዙ መሰረት ችል ነበረ። ውሃ ውሃ ቸገረኝ። ውሃ አሁን አንድ ከአንድ ሚሊዮን ብር በላይ ነው ውሃው የሚፈልገው። ውሃ ከተቀደለልኝ የድሬዳዋ አንድ ሶስተኛን እንሸፍናለሁ። ችግኝ ውሃ ቢቆፍ ከተቆፈረልኝ፣ ምንም እኔ ምንም አልፈልግም። ውሃ ከተቆፈረልኝ ትልቅ ተአምር ሰራለሁ። በቃ አሁን ትልቁ ራስ የውሃ ችግር ነው። ወደፊት ሊያደርጉት የሚፈልጉትና ሊደረግላቸው የሚገባ እገዛ አስመልክተው እንዲህ ይላሉ አቶ በያን። አንደኛ ይሄ በቅርስነት መጀመሪያ በቅርስነት ይመዝገብልኝ። ምክንያቱም በአንድ ጀንበር ሁለት ሺህ ችግኝ የተከለ በዓለም የለም፣ በዓለም ፈልጉ፣ የለም። በቅርስነት እንዲመዘገብልኝ። ሌላ ይሄ በቅርስነት ተመዝግበው በስሜ ይሄ ፕላን ሰርቶለት ህዝብ እንዲገለገልበትና ችግኝ ማከፋፈያ ። ፓርት ተደርጎበት እዚህ ጋር እንዲ- እገዛ ፈልጋለሁ። የሙያ እገዛ ሌላ ተው እጅ አለኝ፣ እግር አለኝ፣ አእምሮ አለኝ። ፈጣሪም እያገዘኝ ነው። እንግዲህ ያው መንግስትም በቀጥታ በዛ መንግስትም ድጋፍ እያደረግልኝ ነው። ግን መሰረታዊ ችግር ይፈታል ነው፣ ውሃ ይቆፈርልኝ። ውሃ መቆፈሩ ለድሬዳዋ ከተማ ለሁሉም ነው። ምክንያቱም እዚህ ውስጥ የሚፈሉ ችግኞች፣ ዛፎች ያለ ምንም ችግር ይበቅሉና መንግስትንም ህዝብም ያግዛል ማለት ነው። ሌላ ቤተ መጻሕፍት መክፈት እፈልጋለሁ። ምናልባት በጎ አድራጊ ድርጅቶችም ካሉ ግንባታው እንዲያግዙልኝ መጽሐፎቱን እያሰበሰብኩኝ ነው። ሞሪንጋ ደግሞ ተረካቢ ድርጅት ፈልጉልኝ። የክልሉ አስተዳደር የደን አካባቢና አየር ለውጥ መስሪያ ቤት የሚያደርግላቸውን ድጋፍ ካለ ለመጠየቅ ኃላፊው ለዛሬ ቀጠሮ ሰጥተውን እቢሯቸው ብንገኝም በድሬዳዋ ከተማ ባልተለመደ መልኩ እሳቸውም ባለሙያዎቻቸውም ፈቃደኞች ባለመሆናቸው ሀሳባቸውን ማካተት አልቻልንም። ስለ እሳቸው የሚነግሩን የአካባቢው ነዋሪዎች አፈላልገን አነጋግረን ተከታይን ብለውናል። ስሜ ሰዓዳ ተስፋ ይባላል። በፊት ይህንን አካባቢ በጎርፍ ነበረ የተጠቃ የነበረው ማለት ነው። አሁን እስካየው ድረስ ደግሞ በጣም ለምለም ሆኖ ነው የሚታየው በአረንጓዴ እና በጣም ደክሟል ለፍቷል። ግን ልፋቱን ማንም አላየለትም። ናጠች መሀመድ ቦታው ባዶ ቦታ ነው ሲይዘው ማለት ነው እሱ ጎርፍ ጠራርጎ እንትን ባለበት ቦታ ነው የያዘው እና ለቦታው እኛ ያው አካባቢው ላይ ኖረው እንደምናየው ብዙ ጥረት አድርገዋል። ዛፎቹም ይተክላል የተለያዩም ችግኞቹም ብዙም ይለፋል። ያው አጋዥ የለውም እንጂ ቀንከለሊት እንደጣረ ነው። ያው ቤተሰቦቹና ያው ሚስቱ፣ ልጆቹ ናቸው የሚያግዙት። የዛሬው ዝግጅታችን በዚሁ ስናበቃ በተለይ በአካባቢ ጥበቃ የተሰማራችሁ መንግስታዊና መንግስታዊ ያልሆናችሁ ድርጅቶች የጥረታቸው አካል እንድትሆኑ መልእክታቸውን በማስተላለፍ ነው ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ነበርኩ። መልካም ቆይታ